ጤና ስጥልኝ አድማጮቻችን፣ የእሁድ ምሽት የጋቢና ቤ የሚያዝያ 30 2014 ዓ ም መሰናዶ ከአሜሪካ ድምፅ ጀመረ። መሰናዶን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እንቆያለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን ነው መራርጠን ያዝንላችሁ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።

በዚህ ሳምንት ከተደመጡና ለምሽቱ ቀዳሚ ካደረግነው ዘገባ መካከል የመጀመሪያው አዲስ መተግበሪያን ያስተዋውቀናል። ቱባ መጽሀፍት የወጣቶችን የንባብ ባህል ለማሳደግ ያለመ አዲስ መተግበሪያ ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ መጽሀፍት በድምፅ ሲተረኩ ያስደምጣል። አዳዲስ መጽሐፍትንም በዲጂታል ቅጅ ያቀርባል። ስለ አገልግሎቱ የበለጠ ለማወቅ የቱባ መጽሀፍት ፈጣሪ የሆነው የስበት ቴክኖሎጂስ አጋር መስራች ለኢኩኒልማን ሀብታሙ ስዩም በዚህ ሳምንት አነጋግሮት ነበር።

ዘገባው ይቀጥላል። እመጓቆላ ሆይ አንቺ የተባረክሽ ምስጢራዊ ምድር ሶሪያው አባ አድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለሽ ብሎ የተቀኘልሽ በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማውም ምንድን ነው? ደራሲያንን

በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ ከሱም በተጨማሪ ደግሞ በኅትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሀፍቶቹን ማግኘት እንዲችል ስለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው

መጽሐፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ፣ ሌላው አለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ እቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው?

እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮ ቡክ ደረጃ ወደ አስር የሚጠጉ ይመስለኛል፣ ካልተሳሳትኩም ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉን አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን

አካተል እነ ዶክተር አለማየዋሴ እመጓ ገብቷል። የዶክተር እንዳለ ጌታ ከበደ ኬርሻዶ፣ የመኝታ ቤት ሚኒስትሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የሕይወት ምሻው አልቾ ፍቅፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደና ኤሪያ ሽታሁን የግጥም መድብሉ ርዕስ የለውም የሚለው

በራሱ ድምጽ ተቀርቆ እሱም ይገኛል። የእኛ ፕላትፎርም ሌሎችም አሉ። ያው እንግዲህ ያስታወስኳቸው እነዚህ ነው። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምፅ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ

እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው።

ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከበር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ጊዜው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናረግ ነበረ

ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ

መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው

ከነበረበት ይሆን ያለ እርምጃዎች ከፍ እናደረጋለን፣ እናሻሽላለን ብለን ነው እየሰራ ነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባቸዋል?

ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይሄ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ ወእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙ ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸው ማንጋፋዎቹን ደራሲዎች ወጣቶቹን፣ ሀሳቡን ወዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን።

ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይን አፕ ጀምሮ በቀላሉ ሳይን አፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸው መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረን ነው። የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?

በጣም ጥሩ ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን ያ ማለትም በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለነሱ ያው በተቻለን

በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብራሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደረጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም በ

ኢሜይል አድራሻችን ኮንታክት አት ቱባ ዶት ኢቲ ላይ ኢሜይል ሊያደረጉልን እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከእነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት የእንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አድርገን ጥሩ ነገር፣ ጥራቱን የጠበቀ ነገር፣ ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል እሱን ደግሞ

ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እናመሰግናለን በጣም።

በዚህ ሳምንት ከተደመጡ ጥንቅሮች መካከል ተከታዩ ደግሞ መልኪ ትግራይ የተሰኘውና በመቀሌ ከተማ የተካሄደው የፋሽን ትርኢት ነው። በሰሜን ኢትዮጵያ ጦርነት ወቅት በትግራይ ሴቶች ላይ ደረሱ የተባሉ የተለያዩ ጥቃቶችን ያሳያል የተባለ የኪነ ጥበብ ትርኢት በቅርቡ በትግራይ ክልል መቀሌ ከተማ ውስጥ ቀርቦ ነበር። መልኪ ትግራይ ወይም የትግራይ መልኮች በሚል የቀረበው ትርኢት አዘጋጆችና ተሳታፊዎችን ያነጋገረው የመቀሌው ዘጋቢያችን ሙልጌታ አጽብሃ እንደሚከተለው ያቀርበዋል።

ወጣት ሴት ሞዴሎች እየተሳተፉበት በትግራይ ጦርነት ከተጀመረ ወዲህ ተፈጽሟል ስለሚባሉ በደሎች በአሁኑ ጊዜም አሉ ስለሚባሉ ችግሮች ያሳየ ትዕይንት ነው የቀረበው። የመርሃ ግብሩ ዋና አዘጋጅና አቅራቢ ሞዴል አዱኛ ዳኘው፣ ሞዴሎች እንዴት አድርገን ነው ከሕዝባችን ጎን መቆም ያለብን ብዬ ያሰብኩኝና እናም በጣም ወሳኝ ነገር ያለፈውን የተፈጸመብን እኛም ራሳችን እንዳንረሳው

እንዳይደገምም ለመጪው ትውልድም እንዳናቆይበት ብዬ ነው ያሰብኩት። በዚህ ትዕይንት በብዛት በትግራይ ሴቶች ደርሷል ስለሚባለው በደሎች የቀረቡበት የነበረ ሲሆን፣ ስለ ቀረቡ ይዘቶች አዱኛ ስታስረዳም እራሳችን ላይ የተፈጸመ ግፍ ነው።

እናም ለዛም ነው ያልከበደን ነገር ዋና ምክንያቱም እሱ ነው። እያንዳንዶቹ የደረሰብን ግፍና መከራ በጣም በሚገርም ሁኔታ አሳይቶናል። የረሃቡም በአሁኑ ሰዓት በሶስት መቶ ስልሳ ዲግሪ ተከበናል። ረሀብ እንደ መሳሪያ ተጠቅሞ የትግራይ ሕዝብ የቀረው ሕዝብ ፈርዶ በትናል እንድንሞት። ይሄ እንዴት አድርገን ማለፍ አለብን እኛ አሁን በሙያችን ለአለም ድምጽ መሆን ነበር ዋና አላማው። ነፍሰ ጹ ተደፍረው እንዳያስወርዱት ልጅ ሆኖ

ከነሱ መነሳቸው ደግሞ በጣም እየቆጫቸው መድረክ ላይ አይተናል። ህጻናት ልጆች፣ ብዙ ራዕይ የነበራቸው ልጆች ከትምህርታቸው አሰናክለው በአየር ድብደባ እግራቸው ተቆርጦ እጃቸው ተቆርጦ ዓይናቸው ደግሞ አጥተው በአሁኑ ሰዓት በአስከፊ ሁኔታ ነው ያሉት፣ እና ምሱም አሳይተነዋል። መሎክሴም ደፍረዋል። በጣም በጣም አዛውንት የሆኑ መሎክሴ ተነክተው ታይተው እንኳን የማያውቁ መሎክሴዎች

ደፍረዋል እና እሱንም አሳይተነዋል። ብዙ ነበር። ፎሲፈረስም የፈሰሰቸው ሴቶች ነበሩ። መልካችን ውብ መልካችን እንድናፍርበት አድርገውናል። በአሁኑ ሰዓት ብዙ ህመም የነበረበት ሰው እያጣን ነው እናም

ለዓለም መድኃኒት እንዲገባ ሰብአዊ ሀገዝ እንዲገባ ለትግራይ እጠይቃለሁ። አሁን በከተማ በመቀሌ ከተማ ጎደናው በጣም በጣም ታዝናለህ። ሁሉም ህጻኖችም ከትምህርት ቀርተው የሚበሉት አጥተው እየሞቱ ነው። እናቶች እንደዛ ብዙ ግፍ ተፈጸመባቸው፣ ግን ደግሞ አሁንም ጎዳና ላይ ወጥተው እየለመኑ ነው። ልጃቸው አጥተዋል። ሴት ልጃቸው ተደፍረዋል። ራሳቸው ተደፍረዋል። ይሄም እንዳይበቃቸው እየለመኑ ረሀብ

እየገደላቸ። መልክዕ ትግራይ ትርጓሜውም የትግራይ መልክ ተብሎ የተሰየመው ይህ ዝግጅት በቀጣይ ሌሎች ያልተዳሰሱ ርዕሶችን በመዳሰስ ለማቅረብ እቅድ አለን በማለት ነው አዱኛ የገለጸችው።

ቀጣይ ቅዴ ትልቅ ሰፊ ፕላን አለን። አሁን በትንሽ ነው ያሳየ ነው ሰው፣ እንደነገርኩ ብዙ ያልታዩና ያልተነገሩ አሉ። በትግራይ ሕዝብ ላይ የደረሰው በጥበብ መልክ በማቅረብ የዓለም ማህበረሰብ በቀላሉ እንዲረዳው ለማድረግ ያቀደ ነው ያለችው ደግሞ የመድረኩ ተባባሪ አዘጋጅ ዊንታ ካሳይ ነች። ትግራይ ላይ ብዙ አይነት በደል ብዙ አይነት ግፎች ተፈጽመዋል። ግን ይሄ ግፍና በደል በአፍህ ከምትናገረው ይልቅ

አርት ገላጭ ነገር ስላለው ሞዴሎችን በመጠቀም በአርት ትግራይ ላይ የደረሰውን ችግር እንዲያሳዩ በማድረግ ለአለም ህብረተሰብ ማጋለጥ ነው አላማችን ማለት ነው። ትግራይ ላይ የደረሰው ግፍና በደል ለአለም እንዲጋለጥ ማድረግ ነው። ሶ ይሄ ግን በሚዲያዎች ብቻ ተላልፎ የሚታው ሳይሆን ሙሉ የትግራይ ከተሞች ላይ በመዞር ፕሮግራሙ ቀጣይነት አለው።

كم قد في <applause> الخيال

በመድረኩ ያገኘሁት አባይ ብርሃነ የተባለ ተመልካች በበኩልም ወጣት ሴት ሞዴሎች ያቀረቡት በትግራይ የተፈጸመውና አሁን ያለው ችግር በሚያሳይ መልኩ ነው የቀረበው ብሏል። በጣም የሚገርም መልዕክት ያለው እና ትግራይ የትግራይ ገጽታ አንዱ በጭቆና በነበርንበት እህቶቻችን፣ እናቶቻችን፣ ሕጻናት ምን ሲደርስባቸው እንደነበረ እና ገጽታቸው በዛን ሰዓት በዛን ወቅት ምን ይመስሉ እንደነበረ በጉልህ የሚያሳይና

የነበረው ሂደት አለም እንዲሆነናል። ጄኖሳይድ ተፈጽመዋል፣ በእህቶቻችን እንደዚህ ተፈጽመዋል፣ ለመናገር የሚከብዱ ብዙ ነገር ተፈጽመዋል ስንል ምን እንደደረሰ የትግራይ ገጽታ በስምንት ወር ምን ይመስል እንደነበረ እነዚህ እህቶቻችን በደንብ አሳይተውታል። ትራንስፖርት የለም፣ አምቡላንሶች በሙሉ ተሰባብረዋል፣ ተቃጥለዋል፣ ክሊኒኮች ተቃጥለዋል፣ ባለሙያዎች የሉም።

በዚህ የሚደርሰው ህብረተሰባችን፣ ህዝባችን አሁን ሰቆቃ ላይ ነው ያለው። አለም ይሄን እየተገነዘበ ያለበትም ደረጃ ደርሷል። ከትዕይንቶቹ አንዱ አንድ ተደፍረው የመድኃኒት ፍለጋ ላይ የሚሄዱበት። ስለዚህ ያሳዩትን ይሄን ነበረ። ከደረሰው መከራ ላይ ተደፍረው መድኃኒት አጥተው እንዴት እንደሚሆኑ መጮህ የማይችሉበት

መሰደድ የማይችሉበት ደረጃዎችን የሚያሳይ ነበረን። ህዝቡ ያለበት ሁኔታ ለማሳየት የጥበብ ስራውን ተጠቅመን እንቀጥላለን በማለት ነው አዘጋጆቹ የተናገሩት። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የእሁድ ምሽት መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። በጋና ልውጥ የቡና ዘር እና አዳዲስ የአስተራረስ ልማዶች ሀገሪቱ በቡና ምርት ላይ ወጥ የሆነ እድገት እንድታሳይ እያገዟት ይገኛሉ። እየተቀዛቀዘ የነበረው የቡና ዘርፍ እንዲያንሰራራ በማድረጉ ረገድ ሴት አርሶ አደሮች የመሪነቱን ሚና እየተጫወቱ ይገኛሉ። የሴናኑ ቶርድን ዘገባ ሀብታም ስዩም ያቀርብልናል።

በጋና በሚገኘው የካካኦ ኢንስቲቱት ውስጥ ተመራማሪዎች በእጅጉ ተስፋ የተጣለባቸው ሁለት አዳዲስ የቡና ዘሮችን መፍጠራቸውን ይፋ አድርገዋል። አብርሃም ኪፐርቲ ቡና በማዳቀል ዘርፍ የተሰማሩ የኢንስቲቱቱ ባለሙያ ናቸው። እጅጉ ምርታማ ናቸው፣ ተባይ በሽታንና የእርጥበት እጥረትን ይቋቋማሉ፣ ተቀርተው ሲቀርቡም ግሩም ጥራት አላቸው

በጣም ጥሩ ጣዕም አላቸው። ሜዎች አዳዲሶቹ ዘሮች በጋና የቡና ኢንዱስትሪ ውስጥ እያበቡ እንደሆነ ሴቶችም ዘርፉን በማስፋፋት ረገድ ትልቅ ሚና እየተጫወቱ ስለመሆናቸው ይናገራሉ። ኢንዱስትሪውን ጠቋሚ መዛግብት የሴት ቡና አብቃዮች ቁጥር ባለፉት አምስት ዓመታት በ22 በመቶ ማደጉን ያሳያሉ። አብቃዮች አዲሶቹ ዘሮች በልዩ ሁኔታ ከጋና ሥነ ምህዳራዊ ሁኔታ ጋር የተስማሙ እንደሆነና ጥሩ ምርት እንደሚያስገኙ ይገልጻሉ።

ኤሚቤዝ አኩ ኳንሰን ቡና ብቃይ ናት። ለእኛ ለሴቶቹ ገበሬዎች በተለይ ካለብዙ ብዙ ድካም ቡና ለማምረት ያስችለናል። በዚህ ሰዓት የሚያዩት ልፋት አነስተኛ ነው። የቡና አምራች ተቋማት ብዛትም እየጨመረ ነው። ወደ ውጭ ሀገራት የሚላከውን የጥሬ ቡና መጠን ቀንሶታል። ማይክል አውስማኑ በቡና ጉዳይ ተመራማሪ ናቸው።

በርካታ ቡና ቆልተው የሚያቀርቡ ወደ ዘርፉ ገብቷል። እኒህ የንግድ ተቋማቸው በመስፋፋታቸው ጥሬ ቡና ወደ ሌላ ሀገር የማይላክበት ደረጃ ላይ ተቃርቧል። ምርቱ ባይቀንስም ወደ ውጭ ሀገራት የሚላከው ግን ዝቅ ብሏል። የዘርፉ ተመራማሪዎች እንደሚሉት ከአዳዲሶቹ ቡና ቆልተው ከሚያቀርቡ ተቋማት መካከል ዐሥራ አምስቱ የሴቶች ንብረት ናቸው።

እኒህ ሴቶች ወደ ውጭ ሀገራት ከሚልኩ ነጋዴዎች ይልቅ ጥሬ ቡና ለመግዛት ለገበሬዎች የተሻለ ክፍያ ይፈጽማሉ። ኤሚቤዝ አክኳንሰን የጋና ቅመሞችና ጣዕሞችን በምርቶቿ ውስጥ ትጠቀማለች። ከዚያም በሀገር ውስጥ ገበያ ወይንም በአሜሪካና በአውሮፓ ጨምሮ በውጭ ሀገራት ለሽያጭ ታቀርባችኋለች። የቡናው ባህል እያደገ መሆኑን ማየት ይቻላል። ሰዎች የዓለም አቀፍ ገበያ እድል ስላገኙ ጉዞዎችን ያደርጋሉ።

ቡናን እየሞከሩ እየቀመሱ ጠቀሜታውን በእጅጉ እየተረዱት መጥተዋል። በጋና ለውጥ የመምጣቱ ነገር ለእኔ አይቀሬ ነው። እኛም ባለም አቀፍ የቡና ኢንዱስትሪ ውስጥ ለውጥ የምናመጣበት አቋም ላይ መገኘታችን ጠቀሜታ አለው። የጋና መንግስት ፍላጎት የቡና ምርቶች ሀገሪቱ ከካካው ከምታገኘው ገቢ ጋር የሚስተካከል አሊያም የሚበልጥ ገቢ እንዲያስገኙ ማድረግ ነው።

i

የመዝናኛ ዜናዎች ምን ይመስላሉ የሚለውን እናቀርብላችኋለን። በመቀጠል ደግሞ በሳምንቱ ተደመጡ የመዝናኛ ዜናዎች ምን ይመስላሉ የሚለውን እናቀርብላችኋለን። የዩናይትድ ስቴትሱ ታዋቂ ኮሜዲያን

ዴቭ ሻፔል ማክሰኞ ዕለት ምሽት በሆሊድ ሎስ አንጀለስ መድረክ እየመራ ባለበት ወቅት ከተመልካች ጥቃት ሊደርስበት ችሏል። አንደኛው ተመልካች በመድረክ ላይ በመውጣትና በመንደርደር የገጨው ሲሆን ጥቃት አድራሹ ወዲያውኑ በጸጥታ ኃይሎች ቁጥጥር ስር ሊውል ችሏል። እስካሁን ድረስም ኮሜዲያኑ በጥቃቱ ጉዳት ይድረስበት አይድረስበት የተገለጸ ነገር የለም። የሆሊድ ጥቃቱ የተፈጸመበትና ሆሊድ ቦውል የተሰኘው ይኸው ዝግጅት ለሮይተርስ ጉዳዩ እየተመረመረ መሆኑን በመግለጽ ተጨማሪ

ተጨማሪ አስተያየት ከመስጣት ተቆጥቧል። ዴቭ ሻፔል በእለቱ የነበረውን የኮሜዲ ስራውን የቀጠለ ሲሆን እሱን ተከትሎ ተመልካቾችን ለማዝናናት የገባውና ከወር በፊት በኦስካር የሽልማት ስነስርዓት ላይ ጥፊን የቀመሰው ኮሜዲያን ክሪስ ሮክ ሰውየው ዊል ስሚዝ ነበር እንዴ ሲል ቀልዷል። ዴቭ ሻፔል እና ክሪስ ሮክ ኔትፍሊክስ ኢዘ ጆክ የተሰኘ ለ11 ቀናት የሚቆይ የኮሜዲ ፌስቲቫል ትዕይንት እያዘጋጁ ይገኛሉ። የሎስ አንጀለስ ፖሊስም ጥቃት አድራሹ በውስጡ ጩቤ

ለው ሐሰተኛ ሽጉጥ መሳይ መሳሪያ ይዞ ነበር ሲል አስታውቋል። ሌላው በዚህ ሳምንት የተካሄደው ነገር ደግሞ

በዩናይትድ ስቴትስ ሜት ጋላ የተሰኘውና የአልባሳት ትዕይንት የታየበት የራት ግብዣ ነው። ይሄ ትዕይንት በኒውዮርክ ከተማ ማንሃትን ተካሂዷል። ይሄ መርሃ ግብር በተለያዩ የመዝናኛ የሙያ ዘርፎች ውስጥ ያሉ ዝነኞች የሚሳተፉበት ሲሆን በታዋቂው የፋሽን መጽሔት በቮግ አማካኝነት የሚዘጋጅ ነው። መርሃ ግብሩ የዓመቱ የፋሽን ኤግዚቢሽንም የሚከፈትበት ሲሆን በየዓመቱ ከሚገኘው ገቢም ለአልባሳት ሚዚየሙና ለሌሎች የረድኤት ተግባራት ገቢ

ያደረጋል። በዚህ ዓመትም በመቶዎች የሚቆጠሩ ኤሊስ ደርስ የተሰኙና ታዋቂ ግለሰቦች እጅግ በተዋቡና ታዋቂ የሆኑ የዓለም አቀፍ ዲዛይነሮች የእጅ ጥበብ የታየባቸው አልባሳቶች ተውቦ ታይተዋል።

በዋናነትም ይሄ መሰናዶ የአልባሳት ማሳያ ተብሎ ይወሰዳል። እንደ አውሮፓውያን አቆጣጠር በ2020 ዓ ምት የኮሮና ቫይረስ ወረርሽኝ የተነሳ ለአንድ ዓመት ያህል የተስተጓጎለ ሲሆን ባለፈው ዓመት ሊቀጠል ችሏል። በዘንድሮ መሰናዶ በሙዚቃ፣ በፊልም፣ በፋሽን፣ በስፖርትና በሌሎች የመዝናኛና ሉ አራት መቶ የሚሆኑ ታዋቂ ግለሰቦች ተሳትፎበታል። ባለፈው ዓመት የኒውዮርኳ አነጋጋሪ የፖለቲካ ሰው አሌግዛንድሪያ ኦካዚዮ ኮርቴዚ

ሀብታሞቹን እንቅረጥ የሚል ቀሚስ ለብሳ ከመጣች በኋላ የዚህ መሰናዶ መግቢያ ዋጋ ከ350 ዶላር ወደ 300 ሺ ዶላር ከፍ ሊል ችሏል። በየአመቱ እጅግ ብዙ ታዋቂ ግለሰቦች የሚጠሩ ሲሆን የዚህ መሰናዶ አዘጋጅና የፋሽን አለቃና ጠባቂ ተደርጋ የምትወሰደው የቮግ መጽሔት የዘመናት ኤዲተር አና ዊንቶር በሚሊዮን የሚቆጠሩ ዶላሮችን ልታሰባስብ ችላለች። ባለፈው አመት በተደረገው የገቢ ማሰባሰቢያ 164 ሚሊዮን ዶላር ሊሰበሰብ መ

ቻሉ አሉ ታውቋል። በዘንድሮውና በሰኞ እለቱ መርሃ ግብር ላይም ትውልድ ኢትዮጵያውያኑ ታዋቂ ግለሰቦች ማያ ሀይሌና ማርከስ ሳሙኤልሰን የታደሙ ሲሆን በእለቱ ማያ ሀይሌ የኢትዮጵያዊቷን ዲዛይነር የማፊ ማፊን ልብስ ለብሳ ተገኝታለች።

ቻይና የዩናይትድ ስቴትስ ፊልሞች ላይ ተጨማሪ እግዶችን ልትጥል ነው። የአሜሪካ የፊልም ፕሮዲውሰሮች የቤጂንግን ገበያ ለመቆጣጠር እየሰሩ ባሉበት በአሁኑ ሰዓት የተከሰተ አሉታዊ ዜና ሲሉ የኢንዱስትሪ ባለሙያዎች ይናገራሉ። ላለፉት 25 ዓመታት ቻይና ከሆሊድ የሚመጡና የቻይና ኮሚኒስት ፓርቲ መርሆች ጋር የሚቃረኑ ፊልሞችን ስታግድ ቆይታለች። በካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ስታንሊ ሮዝን ይሄ እርምጃ አሁን ላይ በቀጥታ

እያንዳንዱ ፊልም ውስጥ ያሉ ምስሎች እየተጠኑ

እንዳይታዩ ሊታገዱ ይችላሉ ማለት ነው ሲሉ ሁኔታው ለየት ያለ መሆኑን አስተያየት ሰጥተዋል። ከፍተኛ የሆነ የሕዝብ ቁጥር ባለባት ቻይና ፊልምን ለእይታ ማቅረብ አትራፊ በመሆኑ በዩናይትድ ስቴትስ የሚገኙ ግዙፍ የፊልም ስቱዲዮዎች የቻይናን ሴንሰርሺፕና እገዳዎችን ማለፍ ከፍተኛ ጭንቀት ውስጥ ከቷቸዋል። ይህ የሆነበት ምክንያት ደግሞ በአሜሪካ ህግ አውጪና በአሜሪካ ሕዝብ ፊት በተመሳሳይ ጊዜ የጥበብ ነጻነት ደጋፊዎች መስለው መታየት ስላለባቸው መሆኑን ባለሙ

Nu uitați

ዝነኞቹ ሙዚቀኞች ኤምነም፣ ላያኖር ሪቺ፣ ካሊ ሳይመን፣ ዩሪዝሚክስ፣ ዱራን ዱራን፣ ፓት ቤነር እንዲሁም ዶሊ ፓርቶን በሮኬን ሮል የእውቅና አዳራሽ ውስጥ ስማቸው ተቀረጸ። ሙዚቀኞቹ ከአንድ ሺህ በላይ የሚሆኑ አርቲስቶች የታሪክና የሙዚቃ ኢንዱስትሪ ባለሙያዎች አማካኝነት የተመረጡ ናቸው። የሮኬን ሮል ሀውስ ኦፍ ፌም ዋና ሊቀመንበር ጆን ሳይክስ እያንዳንዳቸው

በወጣቶች በባህል ላይ እንዲሁም በሙዚቃ ላይ ተጽዕኖን በማሳረፍና አሻራቸውን በመጣላቸው ሊመረጡ ችለዋል ሲሉ ለጋዜጠኞች ተናግረዋል። አንጋፋዋ የካንትሪ ሙዚቃ አቀንቃኝ ዶሊ ፓርቶን ይሄ ክብር ለእኔ ከሚሰጥ ይልቅ ለሌሎች እንዲሰጥ ሻለው አልፈልግም ብትልም ልትመረጥ ችላለች። በዚህ ጉዳይ ላይ የሮክ ኤን ሮል ሆል ኦፍ ፌም የምርጫው ዝርዝር ውስጥ ቀድሞ ስሟ ገብቶ እንደነበረ በመግለጽ ምርጫው ሙሉ ለሙሉ የተካሄደው በሌሎች በመሆኑ ከቁጥጥሬ ውጭ ነበር ሲል አስታውቃል። በዚህ ምርጫ ውስጥ

የስም ዝርዝራቸው የሚገቡ አርቲስቶች የመጀመሪያ የሙዚቃ አልበማቸውን ከሀያ አምስት ዓመት በፊት የሰሩ መሆን ያለባቸው ሲሆን ዶሊ ፓርቶን፣ ላዮኔል ሪቺ፣ ሲሞን ሪቺ እና ዱራን ዱራን ስማቸው ለመጀመሪያ ጊዜ ነው የተካተተው። ከዚህ በተጨማሪም ኤሚነም በተመሳሳይ ለመጀመሪያ ጊዜ የተወዳደረ ሲሆን በሆል ኦፍ ፌም ስሙ የተመዘገበ አስረኛ የሂፕሆፕ ዘፋኝ ሊሆን ችሏል።

ቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬውን ዝግጅታችንን እዚ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀሪክሌ ለጋቢና ቪያ እያላችሁ አድርሱን። በነገው ምስሽት በመደበኛ መሰናዷችን እንጠብቃችኋለን። ሳስተናግዳችሁ የምሽት ኤደን ገረሞ፣ በቅንብሩ ኤልያስ አስማረ ከመላይ አሜሪካ ድምፅ ባለሙያዎች ጋር በመሆን ነበር። ሰላም ጤና ስጥልኝ።